መዝሙር ምዕራፍ ሰላሳ ስምንት አቤቱ በቁጣህ አትቅሰፈኝ፣ በማዕትህም አትገስጸኝ። ፍላጾቼ ወግተውኛልና እጅህንም አክብደህብኛልና። ከቊጣህ የተነሣ ለሥጋዬ ጤና የለውም፣ ከኀጢአቴም የተነሣ ለአጥንቶቼ ሰላም የላቸውም። ኀጢአቴ በራሴ ላይ ከፍከፍ ብሎአልና፣ እንደ ከባድ ሸክምም በላይ ከብዶአልና። ከስንፍና የተነሣ ቍስሌ ሸተተ፣ በሰበሰም እጅግ ጐሰቈልሁ ተዋረድሁም፣ ሁልጊዜም በትካዜ እመላለሳለሁ። ነፍሴ ስድብን ተሞልታለችና ለሥጋዬም ጤና የላትምና፣ ታመምሁ እጅግም ተቸገርሁ፣ ከልቤ ውዝዋዜም የተነሣ ጮኽሁ። አቤቱ ፈቃዴ ሁሉ በፊትህ ነው፣ ጭንቀቴም ከአንተ አይሰወርም። ልቤ ደነገጠብኝ፣ ኀይሌም ተወችኝ፣ የዐይኖቼም ብርሃን ፈዘዘ። ወዳጆቼም ባልንጀሮቼም ከቁስሌ ገለል ብለው ቆሙ፣ ዘመዶቼም ርቀው ቆሙ። ነፍሴንም የሚሿት በረቱብኝ፣ መከራዬንም የሚፈልጉ ከንቱን ተናገሩ፤ ሁልጊዜም በሽንገላይ ይመክራሉ። እኔ ግን እንደማይሰማ ደንቆሮ አፉንም እንደማይከፍት ዲዳ ሆንሁ፣ እንደማይሰማ ሰው በአፉም ተግሣጽ እንደሌለው ሰው ሆንሁ። አቤቱ በአንተ ታምኛለሁና፣ አቤቱ አምላኬ አንተ ትሰማኛለህ። ጠላቶቼ በእኔ ላይ ደስ እንዳይላቸው ብያለሁና እግሮች የሚሰናከሉ ራሳቸውን በእኔ ላይ ከፍ ከፍ ያደርጋሉ። እኔስ ወደ ማን ከስ ቀርብ ያለሁና ቁስሌም ሁልጊዜ በፊቴ ነውና በደሌን እናገራለሁና ስለ ኃጢአቴም እተክዛለሁ። ጠላቶቼ ሕያዋን ናቸው ይበረቱብኝማል። በጠማማነትም የሚጠሉኝ በዙ። ጽድቅን ስለ ተከተልሁ በበጎ ፈንታ ክፉን የሚመልሱልኝ ይጠሉኛል። አቤቱ አንተ አትጣለኝ፤ አምላኬ ከኔ አትራቅ። አቤቱ መድኃኒቴ፣ እኔን ለመርዳት ፍጠን።